አውሮፓና ጀርመን በአሁኑ ጊዜ በዓለማችን ከመኖሪያ ቀያቸው የተሰደዱ ሰዎች ቁጥር ከመቼውም በላይ ከፍተኛ ነው። በተባበሩት መንግስታት ድርጅት ግምት የተሰዳጆች ቁጥር አሁን በአጠቃላይ ወደ 80 ሚሊዮን ይጠጋል። ይህም ከዓለማችን ህዝብ አንድ በመቶኛ ወይም ደግሞ ከጀርመን ህዝብ ቁጥር ጋር የሚመጣጠን ነው። የሰዎች እንቅስቃሴ በአብዛኛው በተገደበበት በአሁኑ የኮሮና ወቅት ሳይቀር በተለያዩ ምክንያቶች መኖሪያቸውን ለቀው የሚሰደዱት ቁጥር ቀላል የሚባል አይደለም። ከመካከላቸው በብዙ ስቃይና መከራ ከአፍሪቃ ወደ አውሮጳ ለመሻገር የሚሞክሩት ይገኙበታል። አሊ ከትንሽቷ ምዕራብ አፍሪካዊት ሀገር ቶጎ የተሻለ ህይወት ፍለጋ ሞሮኮ የተሰደደ በሰላሳዎቹ መጀመሪያ እድሜ ላይ የሚገኝ ወጣት ነው። ህጋዊ የመኖሪያ ፈቃድ የለውም። በሞሮኮ ዋና ከተማ በራባት ከብዙ ስደተኞች ጋር በሚጋራት በአንዲት አነስተኛ ክፍል ውስጥ ነው የሚኖረው። ዓለምን ያስጨነቀው ኮሮና ኑሮውን ከድጡ ወደ ማጡ አድርጎበታል። ችግሩ የከፋበት አሊ በሜዲትራኒያን ባህር አድርጎ ወደ አውሮጳ መሻገር የቀረው የመጨረሻው አማራጭ መሆኑን ይናገራል። አንዳንድ ጊዜ ሙሉ ቀን የምንበላውም ሆነ የምንጠጣው አይኖረንም ከውሃ በስተቀረ ቤት ክራይ የምከፍለው ገንዘብ የማገኝበት አነስተኛ ስራም የለኝም። እዚህ ሰው ምን አይነት ተስፋ ይኖረዋል? እናም ብሞትም ባልሞትም በሜዲትራንያን ባህር ወደ አውሮፓ ለመሄድ እያሰብኩ ነው። አሊ አሁን የሚገኝበት ሁኔታ ሞሮኮ ያሉ በርካታ ስደተኞችን ይዞታ ማሳያ ነው። ሞሮኮ ሊቢያና ቱኒዚያን በመሳሰሉ የሰሜን አፍሪካ ሀገራት የሚገኙ በርካታ ስደተኞች ሕይወታቸውን ለአደጋ ጋልጠው እንደ አሊ ወደ አውሮጳ ለመሻገር ነው የሚፈልጉት። ኮሮና ባለማችን ከተዛመተ ወዲህም ስደቱ ቀጥሏል። ወደ አውሮጳ የሚመጣው ስደተኛ ግን በኮሮና ወቅት መቀነሱን የአውሮጳ ድንበር ተቆጣጣሪ ድርጅት በምህጻሩ ፍሮንቴክስ አስታውቋል። ድርጅቱ እንደ ምሳሌ የጠቀሰው ከጥር እስከ ግንቦት በሜዲትራኒያን ባህር አድርገው ከሞሮኮ ወደ ስፓኝ የገቡ ስደተኞችን ቁጥር ነው። በዚህ ጊዜ ውስጥ ስፓኝ የገቡት 3812 ስደተኞች ናቸው። ይህም ባለፈው አመት በተመሳሳይ ጊዜ እስፓኝ ከገባው ስደተኛ ጋር ሲነጻጸር በግማሽ ያንሳል። ምንም እንኳን አሁን በሜዲትራኒያን ባህር አድርገው ወደ አውሮጳ የሚመጡት ስደተኞች ቁጥር ቢቀንስም በአፍሪቃ የኮሮና ወረርሽኝ ባስከተላቸው የተለያዩ ተጽዕኖዎች ምክንያት ወደ አውሮጳ ለመሰደድ የሚፈልጉት ስደተኞች ቁጥር ይጨምራል የሚል ግምት አለ። ታዲያ የስደተኞች ጉዳይ ኮሮና ከመምጣቱም በፊት በአውሮጳ አነጋጋሪና አጨቃጫቂ ሆኖ እስካሁን የዘለቀ ጉዳይ ነው። አለመግባባቶች የሚያመዝኑበት ይህ ጉዳይ በቅርብ ዓመታት የሕብረቱን ሕልውና እስከ መፈታተን ደርሷል የሚባል ነበረ። የአውሮፓ ህብረት አባል ሀገራት ወደ ክፍለ ዓለሙ የሚመጡ ተገን ጠያቂዎችን የሚያስተናግዱበት ግልጽ ደንቦችና መመሪያዎች አሏቸው። የደብሊኑ ስምምነት በጄኔቫ ስምምነት መሰረት ዓለም አቀፍ ጥበቃን የሚጠይቅ የተገን ማመልከቻን የትኛው የአውሮፓ ህብረት አባል ሀገር መመርመር እንደሚችል የተወሰነበት ነው። በስምምነቱ መሰረት የአንድ ተገን ጠያቂ ማመልከቻ መጀመሪያ በረገጠው የአውሮ ሀገ ነው የሚታየው። በደብሊኑ ስምምነት ህብረቱ ህገወጥ የሚላቸው ስደተኞች አሻራ በአውሮፓ አቀፍ ደረጃ ይከማቻል። ሆኖም ከ2015 ዓ.ም በኋላ በአውሮፓ የተከሰተው የስደተኞች ቀውስ የህብረቱ ደቡባዊ ድንበር በሆኑት ሀገራት ላይ ያሳደረው ተጽዕኖ አባል ሀገራትን እኩል የሚያሳትፍ የጋራ የተሻለ የተገን አሰጣት ፖሊሲ የማውጣት አስፈላጊነትን አጉልቷል። በዚህ መነሻነትም የጋራ ፖሊሲ ለማውጣት ጥረቶች ቢደረጉም ሳይሳካ ቀርቷል። የብራስልሱ ወኪላችን ገበያው ንጉሴ ሂደቱን እንዲህ ያስታውሳል። ይህ የተገን አሰጣጥ ጉዳይ እንግዲህ ከሁለት ሺ አስራ አምስት ዓመተ ምህረት የስደተኞች ቀውስ ከተከሰተ ወዲህ አንዱ የአውሮፓ ህብረት አንድነት መገለጫ ልክ በፋይናንስ በኢኮኖሚ እንዳለ ሁሉ በስደተኞችም አንድ መሆን አለበት የሚል ሀሳብ ሲንሸራሸር ቆይቷል። ከዛ በፊት እንግዲህ የደብሊን ስምምነት የሚባል ነበር። ያ የደብሊን ስምምነት ስደተኞች በመጡበት ሀገር በመጡበት መጀመሪያ ባረፉበት ሀገር ስደት ስደተኝነት መጠየቅ አለባቸው። ከዚያ በኋላ ባሉበት ሀገር ነው ጥገኝነት አጡም ተነሱ መወሰን ያለበት የሚል ነው የነበረው። ያ የሁለት ሺህ አስራ አምስት የስደተኞች ቀውስ ግን ያስከተለው ምንድን ነው? በተለይ በደቡብ ያሉት ሀገሮች ያን ያህል በሺህ የሚቆጠር ሕዝብ ሲመጣባቸው በደብሊን ስምምነት መሰረት አሳልፈው መስጠት አይችሉም፣ ግን እነሱ ደግሞ ልሸከሙት አልቻሉም እና ያን ቀውስ ለመካፈል ሀገሮች መካፈል አለባቸው ሲባሉ፣ ሌሎች ደግሞ ከዚያው ከደብሊን ስምምነት ጋር በመጽናት አንወስድም ያሉበት ሁኔታ ነው የነበረው እና የአውሮፓ ኮሚሽን አሁን ባለው ሁኔታ ኃላፊነትን መጋራት ስደተኞችንን ማስፈር ያንን የደብሊን ስምምነትንም እንደገና ማየት ያስፈልጋል። በዚህ መልኩ አንድ ላይ ካልተሰራ፣ ይሄ አውሮፓዊ ችግር ስለሆነ በተወሰኑ ሀገሮች፣ ደቡብ ባሉት ሀገሮች ላይ ብቻ የሚጣል አይደለም። የደቡብ ሀገሮችም ደግሞ ይህንን ኃላፊነት መሸከም ሲያቀታቸው ስደተኞችን እንዲሁ በዘፈቀደ ፈቀደ ለየሀገሮቹ ይለቋቸዋል። ስለዚህ አዘይ ዶፍደደይ በመጨረሻ የሚሆነው ሀገሮቹ ለጸጥታም፣ ለደህንነትም ለማህበራዊ ቀውስም ሊዳረጉ ይችላሉና አንድ አይነት የስደተኞች ፖሊሲ ያስፈልጋል የሚል ስምምነት ነው የነበረው። ግን እስካሁን አገሮች ሊስማሙ አልቻሉ። ምክንያቱም የሰሜኖቹ ሀገሮች ያው የደብልዩኑ ስምምነት እንዲጸናና እነሱ እዛው ደቡብ ያሉት ሀገሮች ስደተኞችን ማስተናገድ አለባቸው፣ ከዛ በኋላ እኛ እንወስዳለን ነው የሚሉት። ሁለተኛ ስደተኞችን ለመካፈል የተወሰነውን በአውሮፓ ኮሚሽን ሁሉ ሊቀበሉ አልፈለጉም። ስለዚህ ይህ የውዝግብ መነሻ ሆኖ ነው የቆየው። አባል ሀገራት ወደ ደቡባዊ አውሮጳ በ2015 ዓ ም የጎረፉትን በሺዎች የሚቆጠሩ ስደተኞችን እንዲከፋፈሉ ሲጠየቁ ፈቃደኛ የሆኑት የተወሰኑት ብቻ ነበሩ። በተለይ የምስራቅ አውሮጳዎቹ ሀገራት ፖላንድ፣ ሀንጋሪ፣ ቼክ ሪፐብሊክና ስሎቫኪያ ስደተኛ አንወስድም በሚለው እምቢተኛ አቋማቸው እስካሁንም እንደ ጸኑ ነው። ሆኖም ከ2015 ዓ ም በኋላ በየጊዜው ሲነሳ ሲጣል የቆየው የስደተኞች ጉዳይ በአሁኑ የጀርመን የፕሬዝዳንትነት ኃላፊነት ፍጻሜ ሊያገኝ ይችላል የሚል ተስፋ ተጥሎበታል። የዚህ ምክንያት ደግሞ ገበያው እንደሚለው ጀርመን በስደተኞች ጉዳይ ያዳበረችው ልምድ ያላት አቅምና ኃይል ነው። የጀርመን ፕሬዚደንሲ እንዲሁ ምናልባት አጀንዳውን ወደ ፍጻሜ አድርሰው ወይ ይሆን ወይ የሚል ግምት ያለው ለምንድን ነው? አንደኛ ጀርመን በዚህ በስደተኞች ጉዳይ ላይ ግንባር ቀደም ተሳታፊ ነው የነበረችው። ሁለተኛ በዚህ በስደተኞች ጉዳይ ላይ ብዙ ስደተኞችን በመቀበል እና በመጋራት የዛንም የሰዎችን ስደተኞችን በመጋራት ግንባር ቀደም ነው የነበረችው። ስለዚህ ይሄንን ጉዳይ በማግባባት የጋራ ፖሊሲ እንዲወጣ ለማድረግ የሞራልም የአቋምም የበላይነት አላትና ምናልባት ይህን አጀንዳ ከፍጻሜ ለማድረስ ትችል ይሆናል የሚል ግምት ስላለ ነው። በዙር የሚደርሰው የአውሮፓ ሕብረት የወቅቱ ፕሬዝዳንት ጀርመን እንደምትለው የእስካሁኑ የአውሮፓ ሕብረት የተገን አሰጣጥ ደንብ ከአሁን ወዲያ የማይሰራ እና ሊጠገንም የማይችል ነው በዚህ መነሻነትም በአስቸኳይ የተሻሻለ የጋራ የስደት ፖሊሲ የሚወጣበት አዲስ ሙከራ እንደምታደርግ ነው ያሳወቀችው ታዲያ እስካሁን ስደተኞችን አንወስድም የሚሉት የምስራቅ አውሮፓ ሀገራት ግትር አቋምና የጀርመን እቅድ እንዴት ይታረቅ ይሆን ገበያው ከዚህ ቀደም አጀንዳ ኮታ ይሰጣል። በዛ ኮታ መሰረት ሪሴትልሜንት ኮሚሽኑ በሚወስነው እንዲጋሩ የሚል ነው የነበረው። ምስራቅ አውሮፓዎቹ ሳይወስዱ ነው የቀሩት። ስለዚህ ይህንን ካላደረጋችሁ ሕጋዊ እርምጃ እንወስዳለን፣ አትወስዱም የሚል ፍጥጫ ውስጥ ከመግባቱ ምናልባት ተሳትፏቸውን በሚችሉትና በሚፈልጉት አቅጣጫ ቢሆን፣ ስደተኛ አንቀበልም ካሉ በዚህ መሳተፍ ካልቻላችሁ የገንዘብ ተዋጽኦ በማድረግ ወጭ መጋራት አለባችሁ የሚል አጀንዳ ይዘው የመጡ ነው የሚመስለው። እንግዲህ እንዳልኩት ይህንን በማግባባት በኩል የፕሬዚደንሲው ዋና ትኩረትና ኃላፊነት ምንድን ነው? አጀንዳዎችን አውጥቶ አገሮችን በተቻለ መጠን ለማግባባት መሞከር ነው። እና ጀርመን ያላት የፖለቲካ አቋም አንግላ መርከርም ያላቸው ተሰሚነት እነዚህን የምስራቁን አውሮፓ ሀገሮች ሆኑ የተለያዩ ሀገሮች በማግባባትና በመጨረሻ ይሄ አጀንዳ የጋራ ችግር ነው። ይህን አጀንዳ ደግሞ በጋራ መፍታት ካልቻል አሁንም ችግሩ እንደቀጠለ ነው የሚሆነው። ችግሩ የጋራ ነው። ስለዚህ ይህንን መፍታት አለብን የሚል የማግባባትና የማሳመን ስራ ከጀርመን ይጠበቃል። ያንንም እንግዲህ ጀርመን በተሻለ ሁኔታ ትወጣዋለች ተብሎ ነው ተስፋ የተደረገው። የጀርመን የሀገር ውስጥ ጉዳይ ሚኒስትር ሄርስ ዜሆፈር ተገን ሊሰጣቸው የሚገባ ስደተኞች የሚለዩበት የተገን ጥያቄዎች ማቆያ ማዕከላት በህብረቱ ድንበሮች ላይ እንዲሰሩ ይፈልጋሉ። በእነዚህ ማዕከላትም የስደተኞቹ ጉዳይ እንዲታይ ተቀባይነት ያገኙት በየሀገሮቹ ሲከፋፈሉ፣ ጥያቄያቸው ውድቅ የተደረገው ደግሞ ወደ ሀገራቸው የሚመለሱበት መንገድ እንዲፈለግ ሀሳብ አቅርበዋል። በዜሆፈር እምነት ይህ አይነቱ አሰራር ወደ አውሮጳ የሚገቡትን ተገን ጠያቂዎች ቁጥር ለመቀነስ ይረዳል። የስደተኞች መብት ተከራካሪዎች ግን የዜሆፈርን ሀሳብ የተገን ጠያቂዎችን መብት የሚጋፋ የአውሮፓ ህብረትንም መሰረታዊ የሰብአዊ መብት ድንጋጌዎች የሚጻረር ሲሉ ተቃውመዋል። የተገን ጠያቂዎች ማመልከቻዎች የህብረቱ ድንበር ላይ በሚደረግ ምርመራ ሳይሆን የጠያቂው መብት ተከብሮ ሊስተናገድ ነው የሚገባው ሲሉም እየተከራከሩ ነው። ጀርመን በወቅቱ የአውሮፓ ህብረት የፕሬዝዳንትነት ስልጣኗ አሳካለሁ ብላ ያቀደችው የህብረቱ የጋራ የተገን አሰጣጥ ፖሊሲ ምናልባትም የፊታችን መስከረም ለህብረቱ አባል ሀገራት ሊቀርብ እንደሚችል የህብረቱ የሀገር ውስጥ ጉዳዮች ኮሚሽነር ኢልቫ ጆዋንሰን አስታውቀዋል። በምክር ሀሳቡ ላይ የህብረቱ አባል ሀገራት እንዲስማሙበት ማድረጉ ለጆዋንሰን ወሳኝና ፈታኝ ተግባር መሆኑ ግን አይቀሬ ነው። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።